በኢትዮጵያ ጋዜጠኞች ሲታሰሩና ሲፈቱ የፖለቲካ መሪዎች ሲንገላቱ፣ ሰዎች በገፍ ሲገደሉ፣ የአሜሪካ መንግስት ባለስልጣናት ላይ ላዩን ለመገናኛ ብዙሃን ፍጆታ ኢትዮጵያን ሲተቹ ብቻ ይሰማሉ ሲሉ ዶቸቨላ ያነጋገራቸው ሁለት ምሁራኖች ገልጸዋል። እርምጃ የማይወስዱት ደግሞ ከዚህ ድሃ ሀገር ለአሜሪካ ሎቢስቶች ገንዘብ ይሰጥና ሎቢስቶቹ በተራቸው የአሜሪካንም ባለስልጣናት ያማልላሉ በማለትም ምሁራኖቹ ለዶች ገልጸዋል። አሁን በመገናኛ ብዙሃን እየተገለጸ ያለውና የኢትዮጵያው በአሜሪካ አምባሳደር አቶ ግርማ ብሩ ግርማ ገዳ በሚል ፈረሙት ስለተባለው ጉዳይ ወደ ኤምባሲው የስልክና የኢሜይል መልእክቶች ትቼ ነበር። የኤምባሲው ሚኒስቴር ካውንስለር ተስፋዬ ወልዴ ስለ ጉዳዩ የሚያውቁት ነገር እንደሌለ በኢሜል መልሰውልኛል። የሰብአዊ መብት ተሟጋች ጋዜጠኛና የሎቢ ጉዳይ ተከታታይ አቶ ግሹ ሮባም በጉዳዩ ላይ አነጋግሬ ነበር። ይህንም የመጀመሪያ ጥያቄ ለመሆኑ ሎቢ ምንድን ነው የሚል ነው። ላቢ ማለት ህጋዊ የሆነ ጉቦ አሰጣጥ ነው። ለማን ነው ጉቦ የምሰጠው ብባል በህግ የተመረጡ ባለስልጣኖች፣ ኩባንያዎች የሚፈልጉትን የሚያስፈጽሙት በገንዘብ ነው። ያ ላቢ ይባላል፣ ወይም ጉቦ ማለት ነው። ጉቦ እየሰጡ የፈለጉትን የማስፈጸም ማለት ነው በአጭሩ። የፖለቲካና የዲፕሎማሲ ተጽዕኖ ለማድረግ የአሜሪካ ባለሥልጣናት ስለ ኢትዮጵያ ጥሩ ነገሮችን እንዲናገሩና ኢትዮጵያን እንዳይቃወሟት ለማድረግ በተዘዋዋሪ መንገድ ተጽዕኖ የመፍጠሪያ መሳሪያ መሆኑን አቶ ግሹ ገልጠው ያ አካሄድ በትራምፕ ዘመነ መንግስት አይደገምም ብለዋል። በኢትዮጵያ የነበሩ የምርጫ ግድፈቶችና ሕዝባዊ ዓመጾች በዚህ መልክ ሰሚ አተው መና መቅረታቸውንም አስታውሰዋል። የኢትዮጵያ ባለስልጣናት በዚህ መልኩ ሌላ ሲያገኙት ጥቅም ይኖር ይሆን? አቶ ግሹ ይቀጥላሉ። አንደኛ በስልጣን ላይ የፈለጉትን እየሰሩ የፈለጉትን እያሰሩ የፈለጉት እያደረጉ ማኖር ችሏል። በዛ ላቢ መሰረት ለምሳሌ የተባበሩት መንግስታት የጸጥታ አስከባሪ ምክር ቤት አባል ሆናለች። ይሄንን ያደረጉት በላቢ ነው ማለት ነው። ሁለተኛ በተባበሩ መንግስታት ውስጥ የሰብአዊ መብት ተሟጋቾች ሆኖ መረጣቸው ነው። ይህም የተፈጸመ በላቢ ነው። ሶስተኛ የዓለም ባንክ ያለ አንዳች ገደብ ብድር ይሰጣቸዋል። ምንም አይነት ተቃውሞ ሳይገጥማቸው ሁልጊዜ ያገኛሉ። ያም የሚፈጸመው ያው በተለመደ መንገድ ላቢ ነው። ለምሳሌ ፕሬዚዳንት ኦባማ ኢትዮጵያ ሲጎበኝ ምርጫው ትክክል ነው፣ ህዝቡ በዲሞክራሲ መብት ነው የመረጣቸው መቶ በመቶ ብሎ በቴሌቪዥን ተናግረዋል። በዛም በማቀጠል የዩናይትድ ስቴትስ ናሽናል ሴኩሪቲ አድቫይዝ ለፕሬስ ጋዜጦች ስትሰጭ መቶ በመቶ አሸንፈዋል ብሎ ሳቀችው እና ስለዚህ ይህን ሁሉ የተፈጸመው በላቢ ነው። የወቅታዊ ጉዳዩ ተንታኝና የምጣኔ ሀብት ምሁሩ ዶክተር ሩንዳሳ ሼቴም ይህንን መልስ ሰጥተውኛል። ኢትዮጵያ በሎቢ ኃይል በገንዘብ ኃይል በጉቦ በመሳሰሉ ነገሮችን ያለፈውን የኦባማን ስቴት ዲፓርትመንት ዶሚኔት በማድረግ አሜሪካንን ስስቡ ቆይቷል እና አሁን ያንን ማድረግ አይችሉም። በጓሮ በኩል ገብቶ እንደ ድሮ ኮራፕት ለማድረግ የሚችሉ አይመስለኝም። ይህ ሰውዬ በሩ ዝግ ነው። ስለዚህ የጓሮ በር ዝግ እስከሆነ ድረስ እየተላኩ ሄደው የስቴት ዲፓርትመንት ሰዎችን እያባበሉ እሱ ደግሞ ሄዶ ፕሬዚደንቱን አባብሎ እስከ ማስዋሸት ድረስ አይደረስም። ለዶይቸ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።